ስዕል 19 ኢየሱስ ከሞት ከተነሳ በኋላ ብዙ ወዳጆቹ አይተውታል፣ አነጋግረውታል፣ እንዲሁም አብረውት ተመግበዋል። ከኢየሱስ ደቀ መዛሙርት አንዱ ቶማስ የኢየሱስን መነሳት ሊያምን አልቻለም። ቶማስም የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩን ምልክት ካላገባሁ እጄንም በጎኑ ካላኖርኩኝ አላምንም ብሏቸዋል። ኢየሱስ መጥቶ ለቶማስ ቁስሎቹን እንዳሳየው ስዕሉ ይገልጽልናል። ቶማስም አንዳች ጥርጥር አልነበረውም። ስለዚህ በኢየሱስ ፊት ተደፍቶ ጌታዬና አምላኬ ብሎታል። ኢየሱስም ሳያዩ የሚያምኑ ብፁዓን ናቸው ብሎ ተናገረ።